the voice of America. በዩናይትድ ስቴትስ የተወካዮች ምክር ቤት ኢትዮጵያን በተመለከተ የሚቀርቡ የውሳኔ ሐሳቦችን በተሳካ ሁኔታ አምክኛለሁ ሲል የኢትዮጵያ መንግሥት ቢገልጽም አሁንም ኢትዮጵያን የተመለከቱ ሕጎች በኮንግረስ እየተረቀቁ መሆናቸውን ከሕዝብ ተወካዮች መረዳት ተችሏል። የኢትዮጵያ የውጭ ጉዳይ ሚኒስትር አቶ ወርቅነህ ገበየሁ በመጋቢት መጨረሻ ለሕዝብ ተወካዮች ምክር ቤት ባቀረቡት የሥራ አፈጻጸም ዘገባ ላይ ሁለት ረቂቅ ሕጎችን እንዳጨናገፈ የሀገር ውስጥ መገናኛ ብዙሃን ዘግበዋል። የኮንግረሱ የአፍሪካ ንዑስ ኮሚቴ ሊቀመንበር ለዝግጅት ክፍላችን በሰጡት ማብራሪያ የተወካዮች ምክር ቤቱ በምርጫ ሲቀየር ህጎች እንደ አዲስ ለውሳኔ ይቀርባሉ እንጂ የተጨናገፈም ሆነ እንዲዘገይ የተደረገ ህግ የለም ብለዋል። የኦሮምኛ ዝግጅት ባልደረባ ትዕግስት ገሜ ቃለ መጠይቁን አድርጋለች። የኖክሰም ማግዜር ዘገባውን አጠናቅሯል። በአውሮፓውያን አዲስ አመት ስራ የጀመረው የዩናይትድ ስቴትስ ኮንግረስ ሲሰየም በሕግ አርቃቂው የሕዝብ ተወካዮች ምክር ቤት የአፍሪካ ንዑስ ኮሚቴ ሊቀመንበር ክሪስ ስሚት በኢትዮጵያ ላይ ከሌሎች አባላት ጋር የጻፉትን ህግ ይፋ አደረጉ። በየካቲት ወር መግቢያ ላይ በካፒታል ሂል በሰጡት ጋዜጣዊ መግለጫም የኢትዮጵያ መንግስት በሀገሪቱ የተንሰራፉ ህዝባዊ ተቃውሞዎችን ለማብረድ የያዘው መንገድ የዜጎችን መብት ይጥሳል፣ የዴሞክራሲው ሂደት አደጋ ላይ ነው ሲሉ ማስተካከያ እንዲደረግ ካልሆነም የዩናይትድ ስቴትስ መንግሥት ከኢትዮጵያ ጋር ያለውን ግንኙነት እንደገና እንዲገመግም ጠየቁ። በቀደመው ኮንግረስ በኢትዮጵያ የሰብአዊ መብትና ዴሞክራሲ ሂደት ላይ ውሳኔ 861ን አስተዋውቀው የነበሩት ኮንግረስመን ስሚት አዲስ ለተሰየመው ኮንግረስም ውሳኔ 128 የተባለ ረቂቅ አስተዋውቀዋል። በሴኔቱም ስራውን ባጠናቀቀው ኮንግረስ ባለፈው ዓመት ሚያዝያ ወር ውሳኔ 432 ተዋውቆ ነበር። የሴኔቱ ረቂቅ የያዛቸውን ነጥቦች እንግለጽላችሁ። በቅድሚያ በኢትዮጵያ ሰላማዊ ሰልፍ የሚያደርጉ ዜጎች ወደ ግጭት እንዳያመሩ ያሳስባል። ለኢትዮጵያ መንግስት ደግሞ የጸጥታ ኃይሎች የሚወስዷቸው ከመጠን ያለፉ እርምጃዎችን ያቁም፣ ግድያዎቹን በተለይ በኦሮሚያ ክልል የተፈጸሙ የኃይል እርምጃዎችን ያጣራ በቁጥጥር ስር የሚገኙ ተቃዋሚዎች፣ ጋዜጠኞችና ሌሎችም ህገ መንግስታዊ መብታቸውን በመጠቀም የታሰሩ ይፈቱ፣ የዜጎችን የመሰብሰብና የመደራጀት መብት እንዲሁም ሀሳብን በነጻነት መግለጽ ያክብር የሚሉ ናቸው። ለዩናይትድ ስቴትስ መንግስት ደግሞ ከኢትዮጵያ ጋር ያለውን ግንኙነትና እርዳታ እንደገና እንዲገመግም፣ ዴሞክራሲና መልካም አስተዳደርን በመገንባት ላይ እንዲተባበር ይጠይቃል። እነዚህን ሁለት ህጎች ነው የኢትዮጵያ የውጭ ጉዳይ ሚኒስትር ወርቅነህ ገበየሁ ለሀገሪቱ በጎ ያልሆኑ ሲሉ የገለጿቸውና መንግስታቸው ለኢትዮጵያ በጎ አመለካከት ያላቸው ያሏቸው የኮንግረስ አባላት ጋር በመተባበር እንዲመክኑ አደረገ በማለት ለህዝብ ተወካዮች ምክር ቤት የገለጹት የኮንግረስማን ክሪስ ስሚት ከፍተኛ የቅርብ ረዳት ግሬግ ስምኪንስ የአፍሪካ ንዑስ ኮሚቴ የሥራ ኃላፊ ናቸው። የመከነም ሆነ የተስተጓጐለ ህግ የለም ይላሉ። በቅድሚያ ሴኔቱ በ2016 ረቂቅ ውሳኔ አቀረበ። እኛም የፀሐያማ ወር መግቢያ ላይ ወይንም ከዚያ ጥቂት ቀደም ብሎ ረቂቃችንን አስተዋወቅን። የምርጫ ወቅት ስለ ነበር ህጉን ወደፊት በመግፋት ለሙሉ የውጭ ጉዳዮች ኮሚቴ ማቅረብ አልቻልንም። በዩናይትድ ስቴትስ ኮንግረስ አሰራር መሰረት ይላሉ ግሬግ ሲምኪንስ። አዲስ ኮንግረስ ሲሰየም ረቂቅ ህጎች እንደገና መተዋወቅ አለባቸው። ከምርጫው ስንመለስ ሌሎች በርካታ ጉዳዮች ስለነበሩ ህጉን የማስመዝገቢያ ሂደት ወይንም ማርካብ ለማድረግ አልቻልንም። ስለዚህ አልተንቀሳቀሰም። ሁኔታው ግን በውጭ ኃይሎች ግፊት ነው የሚለው እውነት አይደለም። ማርካፕ አልተደረገም። እውነቱ ያ ነው። በዩናይትድ ስቴትስ ኮንግረስ የሚቀርቡ ረቂቅ ህጎች አስቀድሞ በዋና አርቃቂና ሌሎች ረዳቶች ድጋፍ ሲያገኝ ለንዑስ ኮሚቴው፣ ከዛም ለአብይ ኮሚቴው ይቀርብና በስተመጨረሻ ወደ ሙሉ ቤቱ ይተላለፋል። የህግ አርቃቂውን ካለፈ በኋላ በተመሳሳይ ሂደት በሴኔቱ ለውሳኔ የሚቀርብ ይሆናል። ግሬግ ስምኪንስ በኢትዮጵያ ላይ የቀረበው ረቂቅ ሂደቱ ቆሟል ከሚሉ ጋር አይስማሙም። አስቀድመን ያቀረብነው ህግ ወደ አርባ ረዳት አርቃቂዎች የደገፉት ነበር። አሁን ወደ ሰላሳ የሚሆኑ አባላት ይደግፉታል። በየቀኑ ተጨማሪ ድጋፍ እያገኘን ነው። ስለዚህ ረቂቅ ህጉ ተጨናግፈዋል የሚለው አስተያየት ግራ የሚያጋባ ነው። በህግ አርቃቂው የህዝብ እንደራሴዎች ምክር ቤት ባለፈው ወር የምስክር ሰጪ ሸንጎ ተሰይሞ በኢትዮጵያ የኦሮሚያና አማራ ክልል የተከሰቱ ሰልፎች እና የመንግስቱን እርምጃዎች እንደዚሁም አጠቃላይ የመልካም አስተዳደር ይዞታ እንገምግሟል። በምስክር ሰሚ ሸንጎ የተነሱ በርካታ ጉዳዮች አሉ በኢትዮጵያ መፍትሄ የሚያስፈልጋቸው ከባድ ችግሮች እንዳሉ ተረድተናል። የኢትዮጵያ መንግስትን የቴክኒክ እገዛ በመስጠት ዙሪያ አነጋግረናል። በዚህም ዙሪያ ረቂቅ ህግ አዘጋጅተናል። እነርሱ ግን ጉዳዩን እውቅና መስጠት አይፈልጉም። በዝግ ስብሰባ ስናነጋግራቸው ያምናሉ፣ በይፋ ግን ለሕዝብ ማሳወቅ አይፈልጉም። በዚህ መልኩ ሁኔታዎችን በይፋ በማጣጣልና እውቅና ባለመስጠትን የተሰማራ መንግሥት እንዴት ማገዝ ይቻላል? የኢትዮጵያ የውጭ ጉዳይ ሚኒስትር ስለ ኮንግረስማን ክሪስ ስሚት በፓርላማ ሲናገሩ ጥቅስ ለኢትዮጵያ በጎ አመለካከት የሌላቸው ያሉትን አስመልክቶ ሲምክንስ ፈጽሞ መሰረት የሌለው ነው። ሊቀመንበር ስሚት ለኢትዮጵያ የሚሰሩና የሚተጉ እንጂ በአንጻሩ በጎ አመለካከት የሌላቸው አይደሉም። ኢትዮጵያን እያገዝን እንደሆነ ነው የሚሰማን። ምክንያቱም ባለፉት ዐሥራ ሁለት ዓመታት በምስክር ሰሚ ሸንጎ የተሰጡ ቃሎችን ስንገመግም በኢትዮጵያ ከባድ የሆነ የንቅናቄ ጫና እየበረታ መጥቷል። በዘጠና ሰባቱ ምርጫ የተሳተፉና ታስረው የተፈቱ የተንገላቱ አካላት የፖለቲካ መፈናፈኛ አጥተው ከሀገር ውጭ በትጥቅ እንታገል ሲሉ አይተናል። ሰላማዊና ዲሞክራሲያዊ ትግል ማድረግ ካልተፈቀደለን ሌላ ምን ምርጫ አለን? በማለት ሁኔታውን አስረዳሉ። ስለዚህ አሉ የኮንግረስመን ክሪስ ስሚት ከፍተኛ ልዩ ረዳትና የአፍሪካ ንዑስ ኮሚቴ የሥራ መሪ ግሬግ ስምኪንስ ኢትዮጵያ ወደ ከፋ አዘቅት እንዳትገባ ለመታደግ ነው የምንሰራው ሲሉ አከሉ። ኢትዮጵያ ሲሪስ ሲግኒፊካንት አላይ ኢትዮጵያ ለዩናይትድ ስቴትስ አብይ የቅርብ አጋር ነች። ኢትዮጵያ ተበታትና ወደ አዘቅት እንድትገባ አንፈልግም። እነዚህ ሁኔታዎች ከስር ከመሠረቱ ማስተካከል ካልተቻለ ፍራቻችን እውን ሊሆን ይችላል። የኢትዮጵያ መንግስት እነዚህን ችግሮች ለመፍታት አስቀድሞ ድክመቱን በይፋ ማመን አለበት ይላሉ ሚስተር ሲምኪንስ። ቀጥሎ የተጠያቂነት አሰራርን ማስፈንና የህዝቡን የዴሞክራሲ የመብትና የአስተዳደር ጥያቄዎችም መመለስ አለበት ይላሉ። ይህንን ከማድረግ ይልቅ ኤስጂአር የተባለ የህዝብ ግንኙነትና ወትዋቾች ቡድንን ቀጥሮ በየወሩ 150 ሺህ ዶላርስ ይከፍላል ሲሉ ስምክንስ አስረድተዋል። Once they realize that paying $150,000 a month does not change the minds of Congress. በየወሩ አንድ መቶ ሃምሳ ሺህ ዶላር መክፈል የኮንግረስን ሐሳብ እንደማያስቀይር ሲረዱና መረጃ የማናሰባሰብባቸው መንገዶቻችን በስፍራው ድረስ እስከ መጓዝ እና በውጭም በውስጥም ያሉን እስከ ማነጋገር ስለሚደርስ የማናምናውን እኛ እናውቃለን። ለምሳሌ መንግስቱ ያቋቋመው የሰብአዊ መብት ኮሚሽን ሁሉን ነገር በጎ እንደሆነ አድርጎ ነው የሚያቀርበው። በኢትዮጵያ ላይ በኮንግረስ አሁን የቀረበው ረቂቅ በግንቦት ወር ለምዝገባ ወይም ማርካፕ እንደሚቀርብ ግሬግ ስንክንስ ተናግረዋል።